ተቃዋሚ ፓርቲዎችና ገዢ ፓርቲ ኢህአዴግ ቀደም ብለው በሰየሙትና በተወካዮች ምክር ቤት ባለሙያዎች አማካይነት በቀረበላቸው የክርክርና የድርድር የአሰራር ረቂቅ ደንብ ላይ ለመወያየት ሌላ ቀጠሮ ተለዋውጠዋል። መገናኛ ብዙሃን ያለ ልዩነት በውይይቱ ገብተው እንዲዘግቡም ፓርቲዎቹ ተስማምተዋል። መለስካቸውማ ዝርዝሩን ይዟል። በስፍራው ለነበሩ ጋዜጠኞች አዳራሹ ክፍት ሲደረግ ከመድረኩ መሪ እንደተነገረው ከሆነ የዕለቱ አጀንዳ አንድ ብቻ ነበር። አጀንዳው የፖለቲካ ፓርቲዎች ክርክርና ድርድር የአሰራር ረቂቅ ደንብ ላይ መነጋገር የሚል እንደሆነም በፓርቲዎቹ ስምምነት መድረኩን ይመሩ የነበሩትና የኢህአድግ ጽህፈት ቤት ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለጉባኤው አስታውሰዋል። የሚቀጥለውም ስብሰባው ቢከተለው ፍሬያማ ይሆናል ያሉትን ሀሳብ አመላክተዋል። ባለፈው ስብሰባችን ይህን እንደም መነሻ አርቅቆ ሊያመጣልን የሚችል ከሁሉም ፓርቲዎች የቀረበውን ፕሮፖዛል ወደ ሕግ መልክ ቀይሮ ሊያመጣልን የሚችል ኮሚቴ አቋቁመን ነበር። ኮሚቴው እንዴት እንደሰራና ምን ምን እንደሰራ ሀሳብ እንዲያቀርብ እጋብዛለሁ። ከዛ በኋላ በእያንዳንዱ አንቀጽ ላይ ፓርቲዎች እየተስማማንበት የምንሄድበትን አሰራር እንከተላለን። ቀጥታ ወደ ኮሚቴው ይሄዳለሁ። የአቶ ሽፈራው ሀሳብ ተቀባይነት አላገኘም። ወዲያው ሁለት ጎልተው የሚታዩ ተቃራኒ ሀሳቦች ወደ ውይይቱ መድረክ ወጥተዋል። አንዱ በቀረበው ረቂቅ የአሰራር ደንብ ላይ ተወያይቶ አንድ ምዕራፍ መድረስ የሚል ሲሆን፣ በዚሁ ተቃራኒ ደግሞ ረቂቁን ዛሬውኑ ተቀብለን ዛሬውኑ በረቂቁ በቀረቡ የተለያዩ ሀሳቦች ላይ መወያየት ተገቢ አይደለም ወይንም ችኩልነት ይመስላል ከዚያ ይልቅ ተጨማሪ ጊዜ በመውሰድ ሁሉም ፓርቲ በየራሱ መክሮበት በሌላ መድረክ መወያየቱ ይበጃል የሚል ሀሳብ ቀረበ። በሁለቱም ሀሳቦች ላይ በቂ አስተያየቶች መሰንዘራቸውን የተመለከቱ የመሰላቸው የመድረኩ መሪ አስታራቂ ሀሳብ ያሉትን አቀረቡ። በማያለያዩና ቀላል በሆኑ ጉዳዮች ላይ ዛሬውኑ ብንወያይ የሚል ነበር ሀሳባቸው። ይህም ተቀባይነት አላገኘም። ከዚህ በኋላ ረቂቁን ባዘጋጁት የምክር ቤቱ ባለሙያዎች ረቂቁ በሙሉ ለጉባኤው ተነቦ በሚቀጥለው ስብሰባ በረቂቁ ላይ ለመወያየት በሙሉ ስምምነት ፓርቲዎቹ ተለያይተዋል። ምናልባት ከአጀንዳው ውጪ በፓርቲዎች ከአንድ ሰዓት ላላነሰ ጊዜ ያወያየው ርዕስ የጋዜጠኞች ጉዳይ እንደሆነ በስብሰባው ላይ በይፋ ተነግሯል። አቶ ሽፈራው ሽጉጤ ጋዜጠኞች ወደ አዳራሹ ከገቡ በኋላ ፓርቲዎቹ በውይይቱ ሂደት የጋዜጠኞችን የያዘጋገብ ሁኔታ በተመለከተ የሚከተለውን ብለዋል። የተስማማነው ነው ነገር ሚዲያ የመዘገብ ነጻነት አለው፣ በዚህ ላይ ምንም ገደብ የለውም። የመንግስትም የግልም ሚዲያዎች በእነዚህ መድረኮች የመሳተፍ መብት እንዳላችሁ እዚህ ያለነው ፓርቲዎች ተግባብተንበታል። ስትዘግቡ እንደ ሁኔታው ሙሉ ጊዜ የምትቆዩበት ጊዜ ይኖራል። ወደፊት በሚጸርቀው ሕግ አሰራር መሰረት የዛሬ ስብሰባ እስከ መጨረሻው ድረስ የመዘገብ መብት አላችሁ። ግን እያንዳንዱ ፓርቲም ሆነ የስብሰባው መንፈስ በተሟላ መንገድ መዘገብ አለበት የሚለውን እና ይሄ መንፈስ በተለየ ሁኔታ የሚያዛባ ሚዲያ ከተገኘ ፓርቲዎቹ ሚዲያውን እንዲታረም የማድረግም ሆነ በኋላ በስብሰባዎቻችን ለይተን የመከልከል መብትም እንዳለን ጭምር ነው ያነሳ ነው ለምንድን ነው የተሟላ መሆን አለበት የማንም ጎድሎ ወይም ተጨምሮ መቅረብ ስለሌለበት ማለት ነው አቶ ሽፈራው አክለው እንደገለጹት የተለያዩ የመገናኛ ብዙሀን ተቃዋሚ ፓርቲዎችና ኢህአዴግ ድርድር እንደጀመሩ አድርገው ዘግበዋል ይሁንና እስከ ዛሬ ድርድር አልተጀመረም ዛሬም የምንወያየው ይህ ድርድር በሚካሄድበት የአሰራር ረቂቅ ደንብ ላይ ነው ሲሉ አሳስበዋል ፓርቲዎቹ በዚህ ረቂቅ ደንብ ላይ ለመወያየት የካቲት 24 ቀን 2009 ዓ.ም ቀጠሮ ይዘዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ